The Voice of America. <tune> The United States HIV ለመቆጣጠር ባደረገችው ጥረት ግዙፍ ውጤት ማስመዝገቧ ተገለጠ። ጸረ ኤችአይቪ ኤድስ መድኃኒቶች ለሚያስፈልጋቸው በማዳረስ በኩልም የጎላ ሥራ መከናወኑን የተባበሩት መንግሥታት ድርጅት ጸረ ኤድስ መርሃ ግብር ዩኤን ኤድስ አስታወቀ። የመንግሥታቱ ድርጅት ግብ በመጪዎቹ 12 ዓመታት ውስጥ ዓለም አቀፉን ወረርሽኝ ፍጻሜ ላይ ማድረስ ነው። ይህ ሊደረስበት የሚችል ግብ ሆኖ ዘጋቢያችን ካሮል ፒርሰን ከዓለም ሪ ሳይንቲስቶች አንዱን አነጋግራለች። ሰለሞን አባተ ለጤና ፕሮግራሙ እንዲህ አዘጋጅቶታል። ኤድስ እንደ ሕይወት ፍጻሜ መርዶ ይታይ ከነበረባቸው የሺ ዘጠኝ መቶ ሰባዎቹ መጨረሻ ዓመታት በኢትዮጵያ አቆጣጠር አንስቶ ይህንን ወረርሽኝ ፍጻሜው ላይ ለማድረስ አንቶኒ ፋውቺ እየጣሩ ናቸው። እነሆ ወደ አርባ የሚጠጉ ዓመታት አለፉና ዶክተር ፋውቺ በጽናትና በተስፋ የሚሉት አላቸው። ዛሬ ኤድስን ራሱን ፍጻሜው ላይ ለማድረስ አቅሙና መሣሪያውም እንዳላቸው ይናገራሉ። እጅግ የተዋጣላቸው መድኃኒቶች አሉን ማለቴ ነው። እነዚያ መድኃኒቶች ታዲያ የሚወስዷቸውን ሰዎች ሕይወት ማዳን ብቻ ሳይሆን ቫይረሱ በደም ውስጥ የሚገኝን ሰው የቫይረስ መጠን ሊታይ እስከማይችል ደረጃ ማውረድ መቻላቸው ያ ሰው ቫይረሱን ወደ ሌላ ሰው ማስተላለፍ የማይችልበት ሁኔታ ላይ ለማድረስ አብቅተዋል። በመድኃኒቶች የሚሰጠው ሕክምና አሁን እጅግ የቀለለ እንዲሆን መደረጉን ይናገራሉ የዩናይትድ ስቴትሱ ብሔራዊ የጤና ኢንስቲትዩት ዳይሬክተር በተጨማሪም ኤች አይቪ በደማቸው ውስጥ የሌለ ሰዎች እንዳይጋለጡ ማድረግ የሚችልም ትሩቫዳ የሚባለው የመከላከያ መድኃኒት የቫይረሱን መዛመት በመግታት በኩል ቁልፍ ቦታ መያዙንም ፋውቺ አመልክተዋል። በሌላ በኩል ግን የተባበሩት መንግስታት ድርጅት ጸረ ኤድስ መርሃ ግብር ዩኤን ኤድስ እንደሚለው ምንም እንኳን ህክምና ከሚያስፈልገው ሰው ከግማሽ በላይ የሚሆነው በዓለም ዙሪያ አገልግሎቶችና መድኃኒት እያገኘ ቢሆንም ወደ 16 ሚሊዮን የሚሆን ኤችአይቪ በደም ውስጥ የሚገኝ ሰው ህክምናም መድኃኒትም እያገኘ አይደለም። የባሰው አሳሳቢ ጉዳይ ግን ከእነዚህ ሰዎች የበዙቱ ኤችአይቪ በደማቸው ውስጥ መኖሩንም ስለማያውቁ በቀላሉ እያዛመቱት መቀጠላቸው አይቀርም። ለዚህ መፍትሔው በአንቶኒ ፋውቺ ሐሳብ In order to get a durable end to the epidemic, we would be greatly helped by an HIV vaccine. ወረርሽኙን አስተማማኝ በሆነ ሁኔታ ለመፈጸም የኤችአይቪ ክትባት በእጅጉ ያስፈልገናል። ታይላንድ ውስጥ እየተሞከረ ያለ አንድ የኤችአይቪ ክትባት እስከ 31 ከመቶ በሆነ ደረጃ ስኬታማ መሆኑ እየተሰማ ነው። ይህንን የውጤት መጠን የኩፍኝ ክትባት ካለው የ99 ከመቶ ስኬት ጋር ማነጻጸር ይገባል። ለመሆኑ በእውኑ ያንን ያህል አስተማማኝና ውጤታማ የሚሆን ክትባት ለኤች አይ ቪ መስራት ይቻል ይሆን? የኤች አይ ቪን ክትባት በተመለከተ ያንን ያህል የሚሳካልን አይመስለኝም። ነገር ግን የሐምሳ ወይም የሐምሳ አምስት ወይም ግፋቢል የ60 ከመቶ ውጤት የሚኖረው ክትባት ቢኖረን እንኳ በሌሎቹ አካባቢዎች ያሉንን የተራመዱ ግኝቶች እየተጠቀምን የኤድስን ወረርሽኝ ስፋትና አድማስ ዛሬ ከሚገኝበት ሁኔታ መቀልበስና መፈጸም እንደምንችል ግን አምናለሁ። ሌላም ደቡብ አፍሪካ ውስጥ ሙከራ ላይ ያለ ክትባት አለ። የዚያ ሙከራ ውጤት ለጊዜው ምን ሊሆን እንደሚችል ያለበትም ደረጃ አልተገለጸም። ኤች አይ ቪን ለመፋለም ጉዳይ ትርጉም ያለው አስተዋጽኦ ይኖረው ይሆን፣ መናገር አይቻልም። ዛሬ ዋናው ቁም ነገር ግን ብዙ ሰው ምርመራ ማድረግ አለበት፣ እናም የጤና አገልግሎት ተጠቃሚ ሊሆን ይገባል። ባለፉት 17 ዓመታት ከሰሃራ በስተደቡብ ባለችው አፍሪካ የኤችአይቪ መተላለፍ መጠን በግማሽ መቀነሱን ዩኤንኤድስ አስታውቋል። ይህ መጠን በምስራቅ አውሮፓ እና በማዕከላዊ እስያ የሚያሳየው ቁጥር የተገላቢጦሹን ነው። ኤችአይቪ በከፍተኛ መጠን እያንሰራራና እየሰፋ ነው። ዩኤን ኤድስ በሚጠቅሳቸው በእነዚህ ሀገሮች ውስጥ ባለፉት ጥቂት ዓመታት የኤችአይቪ ስርጭት በስድሳ ከመቶ አሻቅቧል። እንግዲህ የኤድስን ወረርሽኝ የመፈጸም ነገር በጤና ኢንስቲትዩቱ ዳይሬክተር አንቶኒ ፋውቺ እና በመንግሥታቱ ድርጅት መርሃ ግብር ዩኤን ኤድስ እምነት በዓለም አቀፉ ማኅበረሰብ እጅ ውስጥ ያለ ብያኔ ነው ያንን ግብ ለመጨበጥ ምን ያህል ገንዘብና ጉልበት ይመድብና ያፈስ ሲሆን ለኤድስ ፍጻሜ የቀሩት ዐሥራ ሁለት ዓመታት ናቸው። የዘላቂ ልማት ግቦች ግብ ቁጥር 3